የዩናይትድ ስቴትስ አየር ኃይል ከአዲስ አበባ 400 ኪሎ ሜትር ርቃ በምትገኘው በአርባ ምንጭ ከተማ በመሰረተው ጦር ሰፈር አሸባብና ሌሎች አክራሪ የሚላቸውን ቡድናት ስዋጋ ነበር። ከመጀመሪያው ይህ የአየር ጣቢያ የሲብል የነበረ ቢሆንም በፈረንጆቹ አቆጣጠር 2010 ዩናይትድ ስቴትስ ከኢትዮጵያ ተረክባ በሚሊዮን በሚቆጠር ዶላር ወጪ የአየር ጣቢያውን አሻሽላ የሰው አልባ አውሮፕላን የድሮን መዝመቻ ጣቢያ አድርጓለች። ይሁንና አየር ጣቢያው ለአሜሪካ ጦር ኃይል ለውጊያ አገልግሎት መዋሉን የአሜሪካም ሆነ የኢትዮጵያ ባለስልጣናት እስካሁን ድረስ አላመኑም ነበር። አልፎ አልፎ ብልጭ ያሉ ዘገባዎች አየር ጣቢያው ለውጊያ ሳይሆን መረጃዎችን ለመሰብሰብ ብቻ እንደሚውል ሲያወሱ ነበር። ይሁንና ላለፉት አራት ዓመታት ከአርባ ምንጭ የሚነሱ የአሜሪካ ሰው አልባ አውሮፕላኖች የቀድሞውን የአሸባብ መሪ አህመድ አብዲ ጎዳንን ጨምሮ በርካታ ሰዎችን ገለዋል፣ ሌሎች በርካቶችንም አቁስለዋል። በጥቃቱ ከታጣቂዎች በተጨማሪ ሰላማዊ ሰዎች መጎዳታቸውንም ዘገባዎች ያትታሉ። የአየር ጦር ሰፈሩ አሁን የተዘጋበት ምክንያት ልክ ሲከፈት እንደነበረው ሁሉ ግልጽ አይደለም። ምክንያቱን ግን የአሜሪካ ባለስልጣናት አረጋግጠዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ የመረጃና የፕሬስ ኃላፊ ካትሪን ዲዮፕ ለዶች ቬሌ በላኩት ኢሜይል የአሜሪካ ጦር ኃይል አርባ ምንጭን ለቆ እንደሄደ ካብራሩ በኋላ ይህ የሰው አልባ አውሮፕላን ጣቢያውን ለመዝጋት ምክንያት የሆነው በሁለቱ አገራት የመከላከያ ስምምነት ላይ ተመስርቶ ነው ብለዋል። ዲዮፕ አክለውም የአርባ ምንጭ ቆይታችን ከዚህ በኋላ እንደማያስፈልግ ውሳኔ ላይ ደርሰናል ብለዋል። የአሜሪካ ጦር የአርባ ምንጭ ቆይታው መጀመሪያውኑ ጊዜያዊ መሆኑን ባለስልጣኗ አትተዋል። ይህ የሰው አልባ የአየር ጣቢያ መዘጋት ምክንያት ሊሆን ይችላል የሚሉት የምስራቅ አፍሪካ የሰላምና የደህንነት ባለሙያ የሆኑት ዶክተር ማህሪ ታደሌ ሲናገሩ በሶማሊያ መንግስት ቁጥጥር ወይ በአሚሶም የአፍሪካ ህብረት የሰላም አስጠባቂ ሀይል በሶማሊያ የሚቆጣጠራቸው ቦታዎች በጣም እጅግ የተወሰኑ ለጥቃት የተጋለጡ በቀጥታ ጥቃት የተጋለጡ ነበሩ። አሁን ይሄ ሁኔታ በተወሰነም ደረጃ ተቀይሯል። ጥቃቶች ቢኖሩም ግዛቶችን በከፍተኛ ደረጃ በመቆጣጠር አልሸባብ በይፋ ተቆጣጥሯቸው ደግሞ በመንቀሳቀስ የሚደረጉ አይደሉም። አሁን ሀይል ሚዛኑ ወደ አሚሶም እና የሶማሊያ መንግስት ዞረዋል እና በዛ ምክንያት ምና ባት የምገምተው እዛው ቤዝ መስርተው ሊሆን ይችላል። በሶማሊያ ውስጥ ይሄ ሁኔታ ካለ በብዙ መልኩ ጠቀሜታ ሊኖራው ይችላል ለነሱ ለአሜሪካ ቅርበትም። ከዛም በላይ የተለያዩ መረጃዎች ለማግኘት በቅርበት ሆኖ መከታተሉ የተሻለ ሊሆን ይችላል ከአርባ ምንጭ ይልቅ። በጸረ ሽብር ዘመቻው የዩናይትድ ስቴትስ የቅርብ አጋር የሆነችው ኢትዮጵያ በጎርጎሮሳውያኑ አቆጣጠር 2006 ጀምሮ በሶማሊያ ጦርነት ከፍተኛ ሚና እየተጫወተች ትገኛለች። ይሁን እንጂ የሰው አልባ የአየር ጣቢያ ለመክፈት የተደረጉት የአቪዬሽን ትብብሮች እንዳሉ ሆነው ደህና የአየር ጣቢያ መኖሩ ሌሎች የመከላከያ ትብብሮች አንዱ ምክንያት ሊሆን እንደሚችል ዶክተር ማሃሪ ተናግረዋል። ይሁን እንጂ ይላሉ ዶክተር ማሃሪ አሜሪካ በሰው አልባ አውሮፕላን በከፈተችው ጥቃት አራት የአልሸባብ መሪዎች በመገደላቸው ለአልሸባብ መዳከም አስተዋጽኦ አድርጓል ይላሉ። ይሁን እንጂ ተቀሜታው ይህን ያህል የጎላ አይደለም ይላሉ። ምክንያቱም አብዛኛውን ጊዜ ሰላማዊ ሕዝብ ላይ ጉዳት ስለሚያደርሱ ይላሉ ባለሙያው። የዩናይትድ ስቴትስ አየር ኃይል የሰው አልባ የአየር ጣቢያ መዘጋቱ በጸጥታ ዙሪያ የሚያመጣውን ጥቅም ወይም ጉዳት፣ ከዛም አልፎ ለሶማሊያ መረጋጋት ወይም ለችግሮቹ መፍትሄ ሊሆን የሚችለውን አስመልክቶ ዶክተር መሐሪ ሲያብራሩ፣ እኔ በመሰረቱም ማምነው የሶማሊያን ችግር እና የአልሸባብ ችግር የሚፈታው መሬት ነው ላይ ሶማሊያ ውስጥ በሚካሄዱ የፖለቲካ እና የልማት ስራዎች ላይ ነው የሚመሰረት። ስለዚህ የፖለቲካ ስል ሶማሊያውያን በራሳቸው የአልሻባብን የፖለቲካ፣ የአይዲዮሎጂ፣ የእስልምናን የአክራሪነትን አቋም እና የሚያደርሳቸውን ጥቃቶች ንጹሐን ዜጎችን ጭምር የሚያደርገው ጥቃቶች በሚመለከት የሚይዘው አቋም ነው መፍትሄ የሚያመጣው እንጂ ከውጭ ኃይሎች ይቅርና የአሜሪካ ድሮን የአሚሶም ኃይል እንኳን ራሱ አጋዥ ነው እንጂ ዋናው ሊሆን ሊሆን አይችልም። ዋናው ጀኔሬተር እና መፍትሄ ሊያመጣ የሚችል ብርሃን ሊሰጥ የሚችል ሶማሊያ የሶማሊያ ሀይሎች ራሳቸው ናቸው።